ይህ በየሳምንቱ የምናደርገው የመጽሐፍ ቅዱስ ተከታታይ የጥናት ክፍለ ጊዜያችን ነው። የዛሬ ክፍለ ጊዜ ስለ ስላሴ የምንማርበት ጊዜ ይሆናል። የስላሴ ምንነት፣ አስፈላጊነት ትምህርት ውስጥ ምንድን ነው የሚለውን አንስተን እንወያያለን። ይህን ውይይት ከመጀመራችን በፊት ጸሎት እናደርጋለን። ቅዱስ አባት፣ ቸራ አባት እናመሰግናለን ቸርነትና መልካምነት በዝቶ በዚህ ስፍራ እንድንገኝ መልካም ፈቃድህ ስለሆነ የሚያደምጡንም የሚከታተሉንም ሰዎች ከእነሱ ጋር በመሆን መንፈስ ቅዱስ በተለየ ሁኔታ እንዲያስተምራቸው እንለምናሃለን። እኛም እዚህ ስንወያይ ከራሳችን ሳይሆን ያንተን ቃል ያንተን ሐሳብ መናገር እንድንችል እርዳን። ጊዜ ሰዓቱን ተረከብ። በክርስቶስ ስም አሜን። እንግዲህ እንዳነሳሁት ዛሬ የምንዋየው ስለ ስላሴ ነው። ያነሳሁት ጥያቄ የክርስቶስ መለከታዊነት ከደህንነት አጭን ጋር ምን ግንኙነት አለው? ሙሉ አምላክ መሆን የሚለውን ጥያቄ አንስቼ ነበር። እሱም ስትመልሱልኝ፣ በምመለስ እሱን እንጀምራለን። ከሁለት ቢያንስ ከሁለት መንገዶች ማየት እንችላለን። የመጀመሪያው እንግዲህ ሰውን ለማዳን እግዚአብሔር ሌላ ፍጡር ልኮ ያንም ፍጡር እንዲሞት ካደረገ ይሄ ከታላቁ ውዝግብም ታላቁ ውዝግብ ወይም ደግሞ ግሬት ኮንትሮቨርሲ የሚባለው የእግዚአብሔር ምንነት፣ የእግዚአብሔር ማንነት፣ የእግዚአብሔር እውነተኛ አፍቃሪነት ጥያቄ ውስጥ የወደቀውን እግዚአብሔር እሱም በክርስቶስ ነው የመለሰው አደለ? ከዛ በኋላ ግን እሱኛው ጥያቄ ትክክል ይሆናል ማለት ነው። እግዚአብሔር ሌላ ፍጡር ልኮ ያ ፍጡር እንዲሞትና ሰዎች እንዲድኑ ካረገ እሱ ምንም ሳይሆን የእግዚአብሔር ማንነት ሰይጣን እንደሚከሰው እራስ ወዳድ ነው ወደሚለው ያስኬደናል። ግን እንደዛ አይደለም። ሲቀጥል ደግሞ ሰው ሰውን ወንድም ወንድሙ ሊያድን አይችልም። ምክንያቱም የተዋሰው ህይወት ነው እንጂ ያለው የራሱ የሆነ ህይወት የለውም። ቅድም ዮሐንስ ላይ የተነበበው ዮሐንስ ምዕራፍ አንድ ላይ የተነበበው ጥቅስ አለ እና በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካለም በኋላ ቁጥር አራት ላይ በእርሱ ህይወት ነበረች ይላል እና በክርስቶስ የነበረው ህይወት ከሌላ የተዋሰው የተበደረው ህይወት አይደለም። አምላክ ስለሆነ እግዚአብሔር ወልድ ስለሆነ የራሱ የሆነ ህይወት አለው እና ያንን ህይወት ነው ሌላ ቦታም በወንጌል ስናጠና የምናገኘው በፈቃዴ ህይወቴን በፈቃዴ አኖራታለሁ፣ በፈቃዴ አነሳታለሁ ይላልና በፈቃዱ የሰጠን ህይወት የራሱ የሆነ ህይወት ስለሆነ ነው እንጂ አምላክ ባይሆን የራሱ የሆነ ህይወት ባይኖረው እሱን ህይወት ሊሰጠን አይችልም። እሱ ህይወት ደግሞ ካልተሰጠ ልንድን አንችልም። አሁን ግን እግዚአብሔር ታላቅነቱን የምናየው በእውነትም አስገራሚ አምላክነቱን የምናየው ያንን የራሱን ህይወት እግዚአብሔር ወልድ መጥቶ ለሰባዊ ፍጡር፣ በኃጢአት ለወደቁት ያንን ህይወት ሰጣቸው። እና ይሄ ከእኛም ደህንነት ጋር ትልቅ ግንኙነት ያለውና ትልቅ ዋና ሀሳብ መሆኑን ከዚህ እንረዳለን። እንግዲህ ስሙንም ስናየው አብ፣ ወልድ፣ መንፈስ ቅዱስ በተለይ ወልድ የሚለውን ስናይ ወደ ሰው መምጣቱን እና መወለዱን የሚያሳይ ነው። እና ከስሙ ጭምር የሥላሴ ሀሳብ ከደህንነት ጋር በጣም የተጣመረ እንደሆነ ያሳያል። እና ዋናውም አሁን ያልከው የራሱ የሆነ ህይወት ከሌለው እሱም ከሞተ ለራሱ ይሞታል እንጂ ሊሰጠን የሚችል ህይወት ስንል እንግዲህ እኛ ምን እየኖርን ነው ሊባል ይችላል። ግን እኛ ምን ኖረው የተወሰው ኑሮ ነው፣ አጭር ጊዜ የሆነ ስንሞት እንሞታለን፣ አለቀ። ግን የመጽሐፍ ቅዱስ በእርሱ ህይወት ነበረች የሚለው ያልተዋሰው፣ ያልተበደረው፣ ዘላለማ የሆነች የማታልቅ የማትሞት ህይወት የአምላክነት ባህሪ እንደሆነ ያሳያል። እና የተስፋችን ሁሉ ምንጭ መለኮቱ እንደሆነ በግልጽ ያስቀምጠዋል ማለት ነው። አሁን የሚቀጥለውን ጥያቄ ሳነሳ፣ እንግዲህ አሁን እንግዲህ ታዲያ ይህንን ያላችሁትን ሁሉ ካልን በኋላ ትክክለኛ የሆነውን የስላሴ አስተምህሮ ወይም ግንዛቤ ምን እንደሆነ በአጭሩ ብታስቀምጡልኝ ደስ ይለኛል። እሱን እንግዲህ ለመረዳት መጀመሪያ ወደ ዘፍጥረት እንሂድ። ዘፍጥረት ምዕራፍ አንድ ቁጥር አንድ ላይ እንደዚህ ይላል፣ በመጀመሪያ እግዚአብሔር ሰማይና ነው ምድርን ፈጠረ ይላል። በአማርኛ ሲጻፍ እግዚአብሔር ተብሎ ነው የተጻፈው። ነገር ግን በብራይስቱ ሊቃውንት ሲናገሩ ኤሎሂም የሚለውን ቃል እንደተጠቀመ ይናገራሉ። ኤሎሂም የሚለው ቃል የአንድ ሳይሆን የብዙ ፕሉራል ነው፣ ሲንግለር ቃል አይደለም። ስለዚህ የሚጠቁመን አንድ ሀሳብ እንዳለ እንረዳለን። ከዛ ኋላ ቁጥር 26 ላይ እዚ ዘፍጥረት ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር እኛ። ይህም እራሱ ፕሉራል መሆኑን የሚያሳይ ሐሳብ እንዳለው እንመለከታለን። በዚሁ ሐሳብ ላይ ተመስርተን ወደ ዘፍጥረት ምዕራፍ 11 ደግሞ ስንሄድ ሰዎች አመፀኛ ሆኑ። ከጥፋት ውሃ በኋላ አዲስ ሕይወት ጀመሩና ከዛ እንደገና በእግዚአብሔር ላይ ማመፅ ጀመሩ። ያንንም ማመፃቸውን ግንብ በመገንባት የባቤል ግንብን በመገንባት መስራት እንደጀመሩ እንረዳለን። እዛ ላይ እግዚአብሔር ያንን ነገር ያይና ያዝናል። ምክንያቱም ቀስቴን በደመና አደርጋለሁ ውሃ ድጋሚ ምድርን አያጠፋም ብሎ ተስፋ የሰጠውን ንቀው በራሳቸው መንገድ እየሄዱ ነው ሰዎች የነበሩትና ምን ይላል? ቁጥር ስድስት ላይ እግዚአብሔርም አለ እነርሱ፣ እነሆ እነርሱ አንድ ወገን ናቸው፣ ሁሉም አንድ ቋንቋ አላቸው ይህንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመስራት አይከለከሉ። ቁጥር ሰባት ኑ እንውረድ ይላል። አንዱን አንዱን የአንዱን ነገር እንዳይሰማው ቋንቋቸው እንደባልቃቸው እንደባልቀው ብሎ ይናገራልና እግዚአብሔር ነው የተናገረው ነው የሚለው ግን ኑ እንውረድ ሲል ግን ሁለት ቢሆኑ ምንድን ነበር የሚለው እናና እንውረድ ነው። ስለዚህ ከሁለት በላይ እንደሆነ የዘፍጥረቱ አንድ ስንት እንደሆኑ አያሳይም? እንፍጠር ብቻ የሚል ነው ከአንድ በላይ እንደሆነ ያሳያል። ይሄኛው ደግሞ ሁለት ቢያንስ ቢያንስ እንደሆነ ወይም ከዛ በላይ እንደሆነ ያሳየናል አንድ ቢሆን ሁለት ቢሆን ሆኖ ነበር ስለዚህ ሶስት ይሆናሉ ወይም ከዛ በላይ ይሆናሉ እሱን በኋላ ምና ይሆናል ነገር ግን ይሄ ኤሎሂም የሚለው ቃል መጽሐፍ ቅዱስ ላይ አንዴ ብቻ አይደለም የሚጠቀሰው ወይም እዚህ ጋር ሁለት ሶስት ብቻ አይደለም ሁለት ሺ ሰባት መቶ ጊዜ ተጠቅሷል ይላሉ መጽሐፍ ቅዱስ አዋቂዎች እና ያ የሚያሳየን ምንድነው የመጽሐፍ ቅዱስ ሀሳብ እግዚአብሔርን በፕሉራልነት በብዙነት እንድናስበው በብዙነት ስል እንግዲህ ተጣሙ እንዳይታሰብ ሥላሴን ሀሳብ ሲያመጣልን ነው። ስናነብ ያንን በአእምሯችን እየቀረጽን እንድናነብ በተደጋጋሚ የተጠቀሰልን እንደሆነ እናያለን። ከዚያ በተጻረሪው ግን አንድ ኤል የሚለው ቃል ግን አስር ጊዜ ብቻ እንደተጠቀሰ እናያለን። እና ይሄ እንግዲህ መነሻ ሀሳቡ ነው። ቀጥለን ደግሞ ጠለቅ ብለን ሌሎች ሀሳቦችን እንመለከታለን። ልክ ፊልጵስዩስ ምዕራፍ ሁለት ላይ ስለ ክርስቶስ የተናገረውን ቃል ቅድም ተነቦል ነበረ። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር እኩል መሆኑን መተካከል መቀማት እንደሚገባ ነገር አልቆጠረውም ይላል እና እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ እንደሆኑ መጀመሪያ ላይም ልክ ይሄ ወንድና ባልና ሚስት ሲሆኑ ሁለቱ አንድ ስጋ ይሆናል እንደተባለው በአንድነት በህብረት አንድ እንደሆኑ በአላማ በስራ በተግባር አንድ እንደሆኑ እና ከዛም የተነሳ ይሄ አንድ አምላክ የሚለው ዘፍጥረት፣ ዘዳግም ምዕራፍ አምስት ላይ ያለውም ከሱ እንደሆነ መመልከት እንችላለን እና ይሄኛውን ከአንድ ለማስረዳት አንዳንዶች የእንቁላል ምሳሌን ይጠቀማሉ። ያው ሙሉ ለሙሉ ሁሉንም ነገር ይወክላል ብለን አይደለም፣ ግን አንድ የሚለውን ሀሳብ ለማመልከት አንድ የተቀቀለ እንቁላል ብናየው አንድ እንቁላል ነው አይደለ? አንድ ነው። ነገር ግን ከላይ ቅርፊቱ አለ፣ ከውስጥ ደግሞ ነጩ ክፍል አለ፣ ከውስጥ ደግሞ ቢጫው ክፍል አለ። ግን ሶስት ክፍል ቢኖረውም ሶስት አካል ልንለው እንችላለን። ሶስት እንቁላል አንልም፣ ሶስት እንቁላል ግን አንልም። እና ግን አንድ እንቁላል ነው። ይሄ እንግዲህ ሁሉንም የእግዚአብሔርን ምንነት ይሄ የእግዚአብሔርን ተግባርና ማንነት አይገልጽልንም፣ ግን አንድነት የሚለውን ሀሳብ ግን ያጎላልናል። ተጨማሪ ሀሳብ ለመስጠት ኢሳያስ ላይም እንደዚሁ የስላሴ ሀሳብ በአስደናቂ ሁኔታ ተጠቅሶ እናነባለን። ኢሳያስ ምዕራፍ ስድስት ላይ ነቢዩ ኢሳያስ ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን የሚለው እንግዲህ እግዚአብሔርን የሚለው ብቻ ቃል ነው እዚህ ጋር ተጠቅሶ በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት ይላል። ሲንግለር ቃል እየተጠቀመው አየሁት ነጠላ። ከዛ በኋላ የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከርሱ በላይ ቆመው ነበር። ለእያንዳንዱም ስድስት ክንፍ ነበረው እያለ የሱራፌልን ሁኔታ ይጠቅሳል። አንድ አስደናቂ ቃል እዚህ ጋር እናገኛለን። ቁጥር ሦስት ላይ አንዱም ለአንዱ ሱራፌል ነው ማለት ነው ቅዱስ ቅዱስ ቅዱስ ብሎ ሶስት ጊዜ ነው የሚጠራው። የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር ይላል። ሶስት ጊዜ መጠቀሱ ዝም ብሎ አይደለም። አንዳንድ ጊዜ ሰዎች ሲጸልዩ ቅዱስ ቅዱስ ይላሉ ሁለት ጊዜ። እሱ ልክ አይደለም። መጽሐፍ ቅዱስ እንደሚለን ከሆነ ሶስት ነው የሚጠቀሰው። ይህም እንግዲህ የራሱ ምክንያት እንዳለ ወደኋላ ላይ እንመለከታለን። ከዛ በኋላ ግን ኢሳያስ ይህን ካየ በኋላ ይደነግጣል እግዚአብሔርን በማየቴ ጠፍቻለሁ ብሎ በጣም ይደነግጣል እና ቁጥር አምስት ላይ እኔም ከንፈሮች የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው መካከል በመቀመጤ ዓይኖች የሰራዊትን ጌታ ንጉሱ እግዚአብሔርን አዩ፣ ስላዩ ጠፍቻለሁ ሲል አይዞ ብሎ ከንፈሩን አንደኛው ሱራፊ ይመጣና ይዳስሰዋል እና ምን ይለዋል? እነሆ ይህ ከንፈሮችህን ነክቷል፣ በደልህም ከአንተ ተወገደ፣ ኃጢአትም ተሰረየልህ አለኝ። ከዚህ በኋላ በጣም የሚገርም ቃል እናገኛለን። የጌታም ድምፅ ማንን እልካለሁ ነጠላ እኔ ማንን እልካለሁ፣ ማንስ ይሄድልናል፣ ይቀይርና ደግሞ እንደገና የብዙ ያደርገዋል፣ ፕሉራል ያደርገዋል ሲል ሰማሁ ይላል። አንድና ብዙን እየጠቀሰን ያለው ከዛ ኢሳያስ ይመልሳል። እኔም ምንድን ነው የሚለው? እነሆኝ እኔን ላከኝ ነው የሚለው ላኩኝ አላለም ላከኝ ነው። ኢሳያስ ሚያዩ አንድ ነው። እግዚአብሔር ግን ከአንድ በላይ ሆኖ ነው እዚህ ጋር እየተጠቀሰ ያለው። ተጨማሪ ማስረጃ በኋላ እናነሳለን። ከዛ በኋላ ምን ይላል? ቁጥር ዘጠኝ ላይ እርሱም ሂድ ይህን ሕዝብ መስማትን ትሰማላችሁ አታስተውሉም፣ ማየትንም ታያላችሁ አትመለከቱምም በላቸው። በአይናቸው እንዳያዩ፣ በጆሮቸው እንዳይሰሙ፣ በልባቸውም እንዳያስተውሉ፣ ተመልሶም እንዳይፈወሱ የዚህን ሕዝብ ልብ አደንድን፣ ጆሯቸውንም አደንቁር፣ አይናቸውንም አጨፍን አለኝ ይላል ይሄ በጣም አስፈላጊ ጥቅስ ነው። ለዚህ ነው ያነበብኩት። ይህን ጥቅስ ሐዋርያ ጳውሎስ ሐዋርያ ስራ ምዕራፍ 28 ላይ ይጠቅሰዋል። ሐዋርያ ስራ ምዕራፍ 28 ቁጥር 25 ላይ እንደዚህ ይላል፣ እርስ በርሳቸውን ባልተስማሙ ጊዜ ጳውሎስ አንዲት ቃል ከተናገረ በኋላ ሄዱ። እንዲህም አለ መንፈስ ቅዱስ ነው። እግዚአብሔር አይልም ጳውሎስ። ይጠቅስ መንፈስ ቅዱስ በማ በነቢዩ በኢሳያስ ለአባቶቻችን ምን አለ? ቅድም የነበብኩትን ይጠቅሳል። ወደዚህ ሕዝብ መስማትን ትሰማላችሁ፣ አታስተውሉ፣ ማየትን ታያላችሁ፣ አትመለከቱ፣ በልባቸው እንዳያስተውሉ፣ በጆሮቸው እንዳይሰሙ፣ ተመልሰውም እንዳልፈውሳቸው የዚህን ልብ አደንድነዋል ብላ ተናገር ሲል ሰማሁት ይላል። ሲል ተናገረ ነው መንፈስ ቅዱስን አካል አድርጎ ነው እዚህ ጋር የሚጠቅሰው። ተናጋሪ እንደሆነ ፐርሰን እንደሆነ አድርጎ ነው የሚጠቅሰው። እዚህ ላይ መንፈስ ቅዱስ አልተጠቀሰ አንድም ቦታ ላይ ሐዋርያ ጳውሎስ ግን ይሄንን መንፈስ ቅዱስ ብሎ ነው የሚጠቅሰው። ሌሎችም ጥቅሶች ልናነብ እንችላለን። እና የስላሴ ሀሳብ አስደናቂ በሆነ ሁኔታ ሶስት ጊዜ መጠቀሱ ራሱ ቅዱስ ለእግዚአብሔር አብ፣ ቅዱስ ለእግዚአብሔር ወልድ፣ ቅዱስ ለእግዚአብሔር መንፈስ ቅዱስ እንደሆነ ከዚህም ሁሉ እንረዳለንና ጥንቃቄ አድርገን ያው እንድናጠናው የሚያስፈልግ እንግዲህ መጀመሪያ ላይ እንዳነሳ ነው እግዚአብሔርን ማወቅ በጣም ከባድ ነገር ነው። ግን ደግሞ እንደዚህ አይነት ደግሞ አስደናቂ የሆኑ አንዳንድ ሀሳቦችን እናገኛለን። አንድነቱን በተመለከተ ክርስቶስም ዮሐንስ ምዕራፍ 17 ላይ ሲጸልይ ቁጥር 20 እና 21 ላይ እንደዚህ ይላል፣ ሁሉም አንድ ይሆኑ ዘንድ ከቃላቸውም የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንም፣ ይላል። ስለ ደቀ መዛሙርቱ እየጸለያ ነው። እንግዲህ 12 ደቀ መዛሙርት አሉ፣ ያው ይሁዳ እምቢ ብሎ ከሄደ በኋላ 11 ግን ከአንድ በላይ ናቸው። ስለ እነሱ ሲጸልይ አንድ እንዲሆኑ ይላል። ከዛ ሲቀጥል እንደዚህ ይላል። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ወይ በእኔ እንዳለህ እኔም በአንተ እነርሱም ደግሞ በእኛ አንድ የሆኑ ዘንድ እለምናለሁ። እኛም አንድ እንደሆንን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠህኝን ክብር እኔ ሰጥቻቸዋለሁ። እንዲሁም ዓለም አንተ እንደላከኝ በወደድከኝም መጠን እነርሱን እንደወደድካቸው ያውቃል ይላልና፣ ይሄ አንድነት የሚለው በቁጥር ሳይሆን ነገር ግን በአንድነት በህብረት አንድ መሆን እንደሆነ ይሄኛውም ጥቅስ ያስረዳናል። አውርያ ጳውሎስም ይህንኑ ሀሳብ በሶስት ይገልጸዋል። አንደኛ ሁለተኛ ቆሮንቶስ ምዕራፍ አስራ ሶስት የመጨረሻው ቁጥር ቁጥር 14 ላይ የጌታችን የኢየሱስ ክርስቶስ ጸጋ፣ የእግዚአብሔርን ፍቅር፣ የመንፈስ ቅዱስም ህብረት። ለምን ጠቀሰ? ሶስት ጊዜ ለምን ዝም ብሎ ደስ ይበላችሁ፣ በእግዚአብሔር ተደሰቱ ብሎ ያይዘገው ሶስቱን በተለያየ ሁኔታ ነው የጠቀሳቸው የእግዚአብሔር ፍቅር የክርስቶስ ጸጋ የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን ይላል ሐዋርያው ቶማስ ክርስቶስን መነሳቱን ከተጠራጠረ በኋላ ያው ቅድም ሳንጠቅሰው ስላለፍን ነው ለመጥቀስ የፈለግኩት ክርስቶስን ምን ብሎ ጠቅሷል ሲያየው ጌታዬ፣ አምላኬ ብሎ ነው ሁለት ነገሮችን እንደተጠቀመ እናያለን። ከዚሁ ከስላሴ ሀሳብ ጋር ክርስቶስ እራሱ ደግሞ የተናገረውን ሀሳብ ስንጠቅስ ማቴዎስ ወንጌል ምዕራፍ 28 ላይ ቁጥር 19 እና 20 ላይ እንግዲህ ሂዱ አህዛብን ሁሉ በአብ በወልድ እና በመንፈስ ቅዱስ መንግሊዝኛ ደግሞ ይሄ ደፍኔት አርቲክል የሚባለው ዘ አለበት። ዝም ብሎ ፋር ሰን ሆሊ ስፒሪት ወይም አብ ወልድ መንፈስ ቅዱስ ብቻ ብሎ አልጠቀሰው። በአብ ስም ለብቻው ነው ኢን ደ ነይም ኦፍ ዘ ፋደር አንድ ኦፍ ዘ ሰን አንድ ኦፍ ዘ ሆሊ ስፒሪት ብሎ ነው የሚጠቀሰው። ሶስቱንም ዲስቲንክት አድርገው ለያይቶ ነው የጠቀሰው እንጂ ር ን ስፒሪት አለ የሚለው ቃል ራሱ መጠቀሙ ያው ከዚህ ጋር በተያያዘ ይጠቀሳል። እና ለማመን እንኳን ባንፈልግም ግን ለምን ተጠቀሰ የሚለውን ቢያንስ ብንጠይቅ የተወሰነ ሀሳብ ልናገኝ እንችላለን። ለምንድን ነው መጽሐፍ ቅዱስ እንደዚህ እያደረገ የሚጠቅሰው የሚለው እንድንጠይቅ ያስፈልገናል። ትክክል ነው። በተለይ ማምልኮን በተመለከተ ፈጣሪ ከሆነ ውጭ ሊመለክ እንደማይገባ መጽሐፍ ቅዱስ በተለያየ መንገድ በተለያየ ቦታ አስቀምጦታል። እንዲሁም ጥምቀትም የአምልኮ ስርዓት ነው። ከፈጣሪ ውጭ በሆነ ስም እንድንጠመቅ መጽሐፍ ቅዱስ በፍጹም በፍጹም የማይፈቅደው ነገር ነው እና ይሄ ቅደም እንዳስቀመጥኩት ነው። እንግዲህ በእግዚአብሔር አስተሳሰብ ወይም በመጽሐፍ ቅዱስ አስተሳሰብ አነስ ያለ አምላክ፣ ትልቅ አምላክ፣ በጣም ትልቅ አምላክ የሚባል መለኪያ ያለው የለም። አምላክ የሆነ ሁሉ አምላክ ነው፣ አለቀ እንጂ የሚከፋፈል ነገር እንደሌለው እናያለን። አንድ ሐሳብ ልጨምር ከዚሁ ጋር በተያያዘ እንደው መረሳት ስለሌለበት ነው። ሐዋርያት ስራ ምዕራፍ አምስት ላይ ሐዋርያት በሐዋርያት ዘመን ሐዋርያት ንብረታቸውን እየሸጡ ገንዘቡን ወደ ቤተክርስቲያን ያስገቡ ነበር እና በዛ ሰዓት ላይ የተከሰተውን ሲናገር ሐዋርያት ስራ ምዕራፍ አምስት ቁጥር አንድ ላይ ሃናንያም የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ ይላልና ሸጡና፣ ከዛ ላይ የተወሰነውን ገንዘብ አስቀሩ። ቁጥር ሶስት ላይ ምን ይላል? ጴጥሮስ ይህን ባወቀ ጊዜ እኩሌታውን ነው ደብቀውን ያስቀመጡት እና ጴጥሮስንም ጴጥሮስም ሃናንያን ሃናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ ይለዋል። እንግዲህ መንፈስ ቅዱስ ብሎ ነው እዚህ ጋ የጠቀሰው። ከዛ ሳትሸጠው ያንተ አልነበረም? ከሸጥከው በኋላ በስልጣንህ አልነበረምን? ይህ ይህን ነገር ስለምን በልብ አሰብክ? እግዚአብሔርን እንጂ ሰውን አልዋሻህም። ደግሞ ሁለቱንም በኩል ነው የጠቀሳቸው እና አሁን ለምሳሌ ያክል አንተ ሁለት ስም ቢኖር ዘውዱ እና ወይም ሰለሞን ብትባል እዚ ጋ ሰለሞን ተብለህ ተጠቅሰህ እዛ ጋ ዘውዱ ብትባል ወይም ደግሞ እና ሐዋርያው ጴጥሮስ እንደሚጠቀሱት ኬፋ ይባላል። እንደገና ጴጥሮስ ይባላል። ጳውሎስ ሳውል ይባላል። ጳውሎስ ይባላል። ተመሳሳይ ሰው ነው አይደል? እንደዛ ነው አጠቃቀሱ የጴጥሮስ መንፈስ ቅዱስን አታለልክ አለ። ፐርሰን አድርጎ ነው የጠቀሰው እንደ አካል እንዳለው። እዚህ ጋር ደግሞ እግዚአብሔር የራሱ አንድ ፍንጭ ይሰጠናል ብዬ አስባለሁ። ክርስቶስን በምድር ያለ ለደቀ መዛሙርቱ እኔ ብሄድ ይሻላችኋል ብሎ ሲናገራቸው እንመለከታለን እና ምክንያቱም እኔ ከሄድኩ አጽናኙ ይመጣል ይላል ዮሐንስ ምዕራፍ 16 ስናጠና እና ለምን መሄድ አስፈለገው መንፈስ ቅዱስ አካል ስላለው ከዛ ከስላሴ አካል አንዱ አንዱ ስለሆነ የሱስ መሄድ ነበረበት እሱ እንዲመጣ እና እሱኛውም ሀሳብ ከዚ ጋ ያያዘ። በጣም ጥሩ እንግዲህ፣ ሀሳቡና እውነቱ ይሄ የሆነው እያለ እንዴት ግን የሐሰት ትምህርቶች ጀመሩ እና በዓለም ላይ ተሰራጩ የሚለውን ታሪካዊ ደግሞ ፍሰቱን አንድ የሚጠቅሱ ጥሩ ነው። እንግዲህ ሰፊ ታሪክ ነው። ብዙውን አይደለም ጥቂቱን እንኳን አሁን መጥቀስ ይከብዳል፣ ግን በሐዋርያት ዘመን ነው የተነሳው ይሄ ሀሳብ እና ክርስቶስን ከእግዚአብሔር ነጥለው ከእግዚአብሔር በታች እንደሆነ አድርጎ የመጥቀስ አስተሳሰብ ወይም የአሪዮስ ትምህርት የሚባለው በዛን ወቅትም በተወሰነ መልኩ የተነሳ እንደነበረ እናያለን። አንድ ዮሐንስ ምዕራፍ አራት ላይ አንድ ዮሐንስ ምዕራፍ አራት ከቁጥር ሁለት ጀምሮ እንደዚህ ይላል። ይቅርታ ቁጥር አንድ መጨረሻው ላይ ሐሰተኛ ነቢያት ወደ ዓለም መጥተዋልና መናፍስትን ሁሉ አትመኑ መርምሩ ካለ በኋላ በምን እናውቃለን ሲል የእግዚአብሔር መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በስጋ እንደተገለጠ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚ መንፈስ ነው። ይህም እንዲመጣ ሰምታችኋል፣ አሁንም እንኳ በዓለም አለ ይላል። በዛን ወቅት ራሱ ክርስቶስ በስጋ አልተገለጠም ወይም ክርስቶስ ከእግዚአብሔር ያነሰ ነው ምናምን የሚሉ የተለያዩ አይነት ትምህርቶች በወቅቱ ተንሰራፍተው ወይም ተጀምረው ባይንሰራፉ ተነስተው እንደነበር አሁንም አለ ይላልና፣ ይሄ አመለካከት እንግዲህ ቀስ ብሎ ወደ ቤተክርስቲያን ገባና፣ የአሪዮስ ትምህርት የሚባለው በቀደምት የክርስቲያን አባቶች ዘመን አካባቢ ተጀመረ። በዛን ወቅት ላይ ይሄ ትምህርት ትክክል እንዳልሆነ የቤተክርስቲያን የሃይማኖት አባቶች ቀደምት አባቶች በገኙት መረጃ የመጽሐፍ ቅዱሳዊ መረጃ መሰረት አውግዘው ትምህርቱንም ነቅሰው ነቅፈው እሱንም ከአገልግሎት አስወግደው ይህን ትምህርት አውገዙ። ያ ትምህርት ግን ቀጠለ። እስካሁንም ድረስ ይሄ ትምህርት እንዳለ ነው የምንረዳው። መጽሐፍ ቅዱሳዊ ግን እንዳልሆነ ቅድም ካነሳናቸው ጥቅሶች እንረዳለን። ሀሳቡም ይሄ ነው። ዋናው ነገር ግን መርሳት የሌለብን ሰይጣን ነው። ይሄን ትምህርት እንድንቃወም ወይም እንድንቀበል የሚያደርገ ገቱ ቅድም ያነሳችሁት ሀሳብ አለ አይደለ? ከደህንነታችን ጋር የተቆራኘ ስለሆነ ክርስቶስን ባሳነስን ቁጥር አንድ ችግር ይፈጠራል። ሁልጊዜ ክርስቶስና እግዚአብሔርን አብ ስንለይ መንፈስ ቅዱስ ጋር እንደርሳልናል። መንፈስ ቅዱስ ነው ምንለዋል፣ ሀይል ነው፣ ኤነርጂ ነው ወደሚለው እንሄዳለና። በዚህ ብቻ አይቆምም፣ ክርስቶስን በማሳነስ ብቻ አይቆምም ለማለት ነው። እና የነበረ ትምህርት ነው አሁንም ድረስ በተለያየ መልኩ ቀጥሏል። ኦኬ። ስለዚህ እንግዲህ እንግዲህ ይሄ በአካል በሐሳብ ያለውንም ልዩነት አስምረንበት ብንሄድ ጥሩ ነው። በአካል ማለቴ የተለያየ አካል እንዳላቸው ነው። እንግዲህ አሁን የገባኝ በሐሳብ ግን አንድ እንደሆኑ እንደተነጋገርን ነው። ስለዚህ ይሄ በእንግሊዝኛው ጋድሄድ የሚለው አለ እንግዲህ አምላክነት ወይም እግዚአብሔርነት እንላለን። ከዛ ደግሞ ትሪኒቲ ወይም ሶስትዮሽ እንደሆነ ይናገራልና ሶስት የተለያየ አካል እንዳላቸው እንደው በደንብ አድምተን ተናግረን ብናልፍ ጥኖ ብዬ መማረት የምትጨምሩት ነገር ካለ ብዙ ጊዜ እግዚአብሔር አብና እግዚአብሔር ወልድን አካል አላቸው የሚለው ብዙም ያን ያህል ከባድ አይሆንበትም ብዙ ሰው። ነገር ግን መንፈስ ቅዱስን ቅድም ጥበብም እንዳስቀመጠልን የእግዚአብሔር ኃይል ነው እንጂ የራሱ አካል ያለው አይደለም የሚል ሐሳብ አንዳንድ ሰዎች ዘንድ አለ። ግን መጽሐፍ ቅዱስ ያስቀምጥልን ልክ እግዚአብሔር አብ እግዚአብሔር ወልድ እንዳለ እግዚአብሔር መንፈስ ቅዱስም የራሱ አካል እኛ በሚገባን በለመድ ነው የሚታይ ሳይሆን ነገር ግን ፐርሰን እንደሆነ አንድ የስላሴ አካል እንደሆነ እንመለከታለን እና ይሄንንም መጽሐፍ ቅዱሳችን በደንብ ያስቀምጥልናል። መጽሐፍ ቅዱሳችን ሲነግረን እኔ ብሄድ ይሻላችኋል ይላል። ዮሐንስ ምዕራፍ 14 ቁጥር 15 ላይ እኔም አብን እለምናለው ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው። ነገር ግን ከእናንተ ጋር ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ ይላልና ሊያጽናና የሚችል አጽናኝ የሆነ ነው እና ሊያጽናና የሚችል ደግሞ አንድ አካል እንጂ እንደው ኃይል ብቻ የሆነ ፎርስ እንዳልሆነ እሱ እንመለከታለን። እንደገና ቅድም የሐዋርያት ሥራም ላይ ያነበብነው ጥቅስ እግዚአብሔርን ተሳድባችኋል የሚለውም እሱም አንድ አካል እንደሆነ እንጂ ኃይል ብቻ እንዳልሆነ መንፈስ ቅዱስ እሱም ያስረዳናል። ሲቀጥል ደግሞ የመንፈስ ቅዱስን ተግባር ስንመለከት ዓለምን ስለ ኃጢአት ይወቅሳል ይላል እና የሚወቅስ እንግዲህ የራሱ አካል ያለው የእግዚአብሔር እንደሆነ እንጂ እንደ ኃይል ብቻ የሆነ እንዳልሆነ እሱኛውም ሀሳብ ይሰጠናል። ስለ ክርስቶስ እና ስለ እግዚአብሔር አብ ችግር የለም ብዙ ጊዜ ልዩ ሁለት እንደሆኑም ደግሞ ዳንኤል ምዕራፍ ሰባት ላይ ሲናገር ዙፋኖች ቁጥር ዘጠኝ ላይ ዙፋኖች እስኪዘረጉ አየሁ፣ በዘመናት የሸመገለው ተቀመጠ፣ እግዚአብሔር አብን የሚያመለክት ነው። ልብሱም እንደ በረዶ ነጭ ነበር እያለ ይቀጥልና ከዛ በኋላ ቁጥር 13 ላይ በሌሊት ራእይ አየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለውም ደረሰ ይለ ሁለት እንደሆኑ ሁለት የተለያዩ እንደሆኑ የሚገልጽ ነው። መንፈስ ቅዱስ ጋር ነው ያለው ችግር። አሁን ያቆብ ያነሳው ሀሳቦች ያነሳቸው ሀሳቦች አሉ። ከዛ ጋር በተያያዘ መንፈስ ቅዱስ እርሱ እየተባለ ነው የተጠቀሰው። ይህን ደግሞ የጠቀሰው ክርስቶስ ራሱ ለምሳሌ ያክል በዮሐንስ 16፥13 ላይ እርሱ ይመራችኋል፣ ወደ እውነት ሁሉ ይመራችኋል ይላል። ኤነርጂ ኃይል አይመራም። እርሱ ተብሎ የተጠቀሰው መንፈስ ቅዱስ እንደሆነ እናያለን። በዚሁ ዮሐንስ ወንጌል ላይ ክርስቶስ እርሱ ተብሎ 15 ጊዜ እንደተጠቀሰ እናነባለን። ዝም ብሎ አይደጋገምም አንድ ነገር ትርጉም ስላለው እንደሆነ እንረዳለን። እና ሌላው ደግሞ ያዝናል፣ መንፈስ ቅዱስ ያዝናል። ኤነርጂ ሀይል አያዝንም። ኤፌሶን አራት ሰላሳ ላይ ለመዳን ቀን የታተማችሁበትን መንፈስ ቅዱስን አታሳዝኑ ይላል። ስለዚህ ይሄ ራሱ ይነግረናል እኮ ሀይል የሆነ ነገር እንዴት ያዝናል? ግዑዝ ነገር ከሆነ እንዴት ያዝናል? አያዝንም። እና እነዚህ እነዚህን ሁሉ ነገሮች ስንመለከት መንፈስ ቅዱስ ቅድም ያነሳሁት ሀሳብ አለ። አናንያና ሰጲራ ማን ነው ያሳዘሉት? መንፈስ ቅዱስን ማን ነው ያታለሉት? መንፈስ ቅዱስን እዛው ላይ ደግሞ እግዚአብሔርን አታለላችሁ ይላቸዋል። መንፈስ ቅዱስ ያዕቆብ ጥሩ አድርገው አንስቶታል። እኛ ልንረዳው አንችል ይሆናል። አለመረዳታችን ግን ሀይል ነው ሊያስብለን አይችልም። አለመረዳታችን የኛ ስንጀምር የጠቀስ ነው እግዚአብሔርን ልናውቀው አንችልም በዚች አእምሯችን የሚለውን ሀሳብ እያሰብን ከሄደን መንፈስ ቅዱስ አካል እንደሆነ በተደጋጋሚ በመጽሐፍ ቅዱስ ውስጥ ተጠቅሶ እናነባለን። ያ ማለት ግን እኛ እንደምናየው እንደዚህ አካል ተብሎ የሚጠቀስ ሳይሆን መጽሐፍ ቅዱስ በጠቀሰልን መሰረት ከሄድን አካል እንደሆነ እንረዳለን። እና ደግሞ ምስክር ይሆናል ይላል ዕብራውያን አስር አስራ አምስት ላይ መንፈስ ቅዱስ ይመሰክርልናል ይላል። ይሄ ደግሞ የሚያሳየው ሰው ማለት ሰው፣ ይቅርታ አካል አድርጎ ሲጠቅሰው ነው። ልብን ይመረምራል ይላል። እንዴት ይመረምራል? እና እነዚህን ሁሉ ስንመለከት መንፈስ ቅዱስ በእውነት አካል እንደሆነ ልንረዳ እንችላለን። ጨርሻውን ሀሳብ ተናግሬ ማጠቃለያ እናደርጋለን። እኔ ልጨምርበት የምፈልገው ሀሳብ ምንድነው? ብዙ ጊዜ የዚህም የሥላሴን ነገር ለማስተዋል ብዥታ የሚፈጠረው እኛ ስለ አምላክነት ትሕትና የምንረዳው ነገር የለም። በተለያየ መልኩ የአምላክነት ትሕትና ሲገለጥ በኢየሱስም፣ በእግዚአብሔር አብም በመንፈስ ቅዱስም እናያለን ያንን ትሕትና ግን የስልጣን ማነስ እና መተለቅ አድርገን ስለምንወስደው፣ ስለዚህ ይህ ትምህርት ግን ከደህንነታችን ጋር እጅግ የተቆራኘ መሆኑን መገንዘብ ያስፈልጋል። የሱስ መለኮት መሆኑን ነው፣ ሕይወት ልናገኝበት። መንፈስ ቅዱስ መለኮት መሆኑን ነው፣ አሁን መጥቶ የሚያጽናናንና የሚመራን ያለው እና እስከተገለጠው ድረስ ነው። አሁን ለተባለው ማሰብና ማመን ያለብን ሚስጥሩ ደግሞ እግዚአብሔር እንግዲህ በዚህ እናጠቃልላለን ይህን ጥናታችንን።